ከወልቃይት አካባቢ እየተነሳ ላለው የማንነት ጥያቄ መንግሥት ሰላማዊ ምላሽ መስጠት እንዳለበት የመድረክና የአረና ትግራይ አመራር አባላት ገለጹ። መሪዎቹ ይህንን የገለጹት ትናንት በሰጡት ጋዜጣዊ መግለጫ ላይ ለተነሳ ጥያቄ ምላሽ ሲሰጡ ነው። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የወልቃይት ተወላጆችን እንወክላለን ያሉና የማንነት ጥያቄ ያነሱ የአካባቢው ነዋሪዎች ቅሬታዎችን እያነሱ ይገኛሉ። የአማራ ክልል ተወላጆች ብንሆንም ወደ ትግራይ እንድንካለል ተደርገናል የሚለው ደግሞ መፍትሄ የፈለጉበት ጉዳይ ነው። ወቅታዊ ጉዳዮችን አስመልክቶ በተዘጋጀ ጋዜጣዊ መግለጫ ላይ ስለ ሁኔታው የተጠየቁት የመድረክና የአረና አመራሮች ጉዳዩ በሰላማዊ መንገድ ሊያዝ እንደሚገባ አሳስበዋል። ከህወሓት ጋር ልዩነት በፈጠሩ የቀድሞ ታጋዮች የተመሰረተው የአረና ትግራይ ለዲሞክራሲና ለሉዓላዊነት ስራ አስፈጻሚ ኮሚቴ አባል አቶ ካህሳይ ሰውዬ ይሄንን ነው ያንጸባረቁት። ወልቃየት ያለም ይሁን በኦሮሚያ ክልል ያለም ይሁን በአፋርም ይሁን በሶማሊም ይሁን ለማንኛውም ነገር በሰላምና በሰላም ይፈታ። መንግስት ሰላማዊ ምላሽ ይስጥ። መልካም አስተዳደር መረጋገጥ እንኳን ባይችል ጥይት ከሚያጎርስ በሰላማዊ መንገድ ለመፍታት ይሞክር። ለዚህ ደግሞ ካልቻለ መንፋት በሚችለው አካል ያስረክብ ነው በቃ። በዚሁ ጉዳይ ላይ ማብራሪያ የሰጡት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስም ህዝቡን ማማከር እንደሚያስፈልግ አመልክተዋል። ወልቃይቱ ወደ ትግራይ ተከለልን እኛ የአማራ ክልል መሆን ሲገባል የሚለው እንቅስቃሴ ትና ከችግር ወቅት ጀምሮ የነበረ ነው። እንግዲህ ታሪኩን እስከማውቀው ድረስ እና ይሄ እንግዲህ አንድን ህዝቡን አንድን አካባቢ የማካለልን በጣም ያልተወሳሰበች መስፈርት አውቃለሁ። ይሄም ቋንቋ ህዝቡ ግልጽ ካልሆነም ሪፍረንደምም ተወስዶ ሀምሳ ከመቶ ሲደመር አንድ በላይ የሆነው በዛ መስፈርት ይካለላል ነው የምለው። ስለዚህ ኢህአዴግ በተለይም በዛ አካባቢ ጥቅም አለኝ የሚል የኢህአዴግ አካልም ቢሆን ይህንን በግልጽና ባልተሸፋፈነ መልክ ያለማከናወኑ እስካሁን ድረስ እኔ በግሌም ከችግር ጊዜ ጀምሮ ሲከታተለው ወይም ስሰማ የነበረ ከዚያ አካባቢ የመጡትም ብላበት በጣም ለሚሲመጡም ሲያገኙንም የነበረው ጉዳይ ነው የወልቃይትን ህዝብ እንወክላለን ያሉ የአካባቢ ዋሪዎች ነዋሪዎች በቅርቡ ወደ አዲስ አበባ መምጣታቸው፣ ጥያቄያቸውንም ለፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተ ማቅረባቸው ይታወሳል። አፈ ጉባኤውና ምክር ቤቱ ገና ይፋ ምላሽ አልሰጡም። ከጥቂት ሳምንታት በፊት ለአሜሪካ ድምጽ ሬዲዮ ምላሽ የሰጡ አንድ የአካባቢው ባለስልጣን ግን ጥያቄውን እያነሱ ያሉ ወገኖች የወልቃይትን ህዝብ የሚወክሉ አይደሉም ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ